ፔይንቲንጎች ፍሬም ተደርገው ጀርመን ሀገር ኤግዚቢሽን ላደርግ በቃ እኛ መጣን፣ አረፍን። ዶች በሌ ኢንተርቪው ያደረገኝ በጣም ብዙ ሰው ሰምቶታል፣ ኤግዚቢሽን ላደርግ እንደሆንኩ ከዛ ስንጠብቅ ስንጠብቅ በቃ የለም ስሉ ከዛ በቃ አንድ ወር ቆየንና ወደ ኢትዮጵያ ተልኮ ይሆናል ምናምን ብለን ስንመጣ መጥፎ ጦርነት ነው እየደርግ በቃ በቃ ጠፋ፣ ጠፋ፣ አለቀ። ውን በሙሉ በቃ ጠፋ። ሰዓሊ ደስታ ሐጎስ የተወለደችው በትግራይ አድዋ ከተማ ነው። የመጀመሪያና ሁለተኛ ደረጃ ትምህርቷን አዲስ አበባ በሚገኘው በቴጌ መነን ትምህርት ቤት ከጨረሰች በኋላ ከአዲስ አበባ የስነ ጥበብ ትምህርት ቤት በስዕል ስራ ትምህርቷን አጠናቃለች። በመቀጠልም ካሊፎርኒያ በሚገኘው ሉተራል ዩኒቨርሲቲ የስዕል ትምህርቷን ለአራት ዓመት ተምራለች። ከሀምሳ በላይ የስዕል ኤግዚቢሽኖችን ለብቻዋና ከሌሎች ሰአሌዎች ጋር በመሆን አሳይታለች። ባሳለፍነው የፈረንጆቹ አመት መጨረሻ በፍሎሪዳ ማያሚ ከተማ ኢትዮጵያ ስትሳተፍ የመጀመሪያዋ የሆነው ዓለም አቀፉ አመታዊ የስዕል ኤግዚቢሽን ላይ ከሌሎች ኢትዮጵያውያን ጋር በመሆን ኢትዮጵያን ወክላ ስራዎቿን ለእይታ አቅርባለች። ደስታ አጎስ፣ ሰአሊ የመሆን ፍላጎቷ ከየት ጀመረ? ገና በልጅነት መስተዋት በጣም አትክልት ቅጠል ምናምን ወድ ነበረ። ስገባ ወደ ቤት ወደ አስራ ሁለት እንደዚህ ሊመሽ ሲል፣ ወይ ቅጠል ወይ አበባ በጥሸ ነበር ይዥም ገባው። እና አባቴ በጣም የጥበብ ሰው ነበር፣ ብዙ የተማርም ባይሆን የተፈጥሮ ክልት መውደድ፣ የሙዚቃ መውደድ፣ ክራር ለኛ ይጫወትልን ነበር፣ ይከታተለን ነበር እና እየበጠስኩ ስገባ እንዳትበጥሺ ምክንያቱም ተገደልሻቸው ማለት ነው። ስለዚህ እርሳስ ቀለም ያለው ገዛልሻለሁ፣ ወረቀት ሰጥሻለሁ፣ እነሱን አስመስለሽ ነው መስራት ያለብሽ ነበር ያለኝ ጥንት። ወረቀቱንም አመጣልኝ እርሳሱንም ቀለም ያለው እርሳሱንም አመጣልኝ። በቃ አዛ አፈር ላይ አጎንብሼ እነሱን ለማስመሰል ነበር የጀመርኩት። ይሄ ነው መሰረቴ። አንደኛ ሶስተኛ ክፍል ገመንም ስገባ አዳሪ ትምህርት ቤት አምስተኛ ስደርስ የልጆች ውድድር ነበር። አስተማሪዎች በጣም አንድ ፈረንጅ ነበረች፣ ኤሮዌን የምትባል ፈረንሳይ። እሷና አባባ ከበደ የሚባሉ ይከታተሉት ነበር። የኔ አላውቅም እንግዲህ የዓለም በሙሉ ልጆች ውድድር በህንድ ሀገር ነበር እና የኔን ሰብስበው ልከው ተሸልም ያለው። ባጭሩ አምስተኛ ክፍል ስደርስ እቴጌ መነን ትምህርት ቤት ሆኜ ስምንተኛም ተሸልም። ከታንዛኒያ ወደ ሀይ ስኩል ስገባ ሂሩት የሚባሉ ያውቁ ነበርና እኔ ያላውቅም ነበር። አርት ስኩል መኖሪያ እዛ አስገቡኝ ማለት ነው። አምስት ዓመት ነበር ኮርሱ። በጣም ስለምወደው እንደ ሌላ ሴቶች የምልሽ ፊልም ለመግባት ምናምን ሳይሆን ስቱዲዮ ውስጥ ነበር ማሳልፈው። በጣም በጣም ደስ የሚል ጊዜ ነበር ያሳልፍ በአዲስ አበባ ስነ ጥበብ ትምህርት ቤት መምህር የነበረውና በስዕልና በግጥም ስራዎቹ እስከ ዛሬ የሚታወሰው ገብረ ክርስቶስ ደስታ የቅርብ መምህሯ ነበር። አዎ፣ አምስት ዓመት ነው ያስተማረኝ ገብረ ክርስቶስ። ሁሉም አስተማሪዎቻችን በጣም ጎበዞች ነበሩ። ገብረ ክርስቶስ ግን እላ አስገብቶች እንድትፈር የሚያደርግ ሰው ነው። በጣም ጎበዝ አስተማሪ ነበር። እኔ እንግዲህ ልጅ ነኝ። በጣም ያደንቀው ነበር። የኔ ምናልባት መስመሮቼ እሱ ስለሚመስሉ ሊሆን ይችላሉ። እልህኛ በመሆኔ ሊሆን ይችላል። ምንም አይሰማኝም ከወንዶች ጋር ነው መማረው የመማር በቃ የድፍረት ሰው ነኝ ከጥንቱና። ገብረ ክርስቶስ በጣም በጣም ሊቅ አስተማሪ ነበረ። በዛን ጊዜ የመጀመሪያዋ የሴት ተማሪ ነች ለስነ ጥበብ ትምህርት ቤት አይደለሁም። አንድ ከዛ ግራ እጆች ያደረገች ነበረች። እኔ አላገኘት ሰው ወዶ በእውነት ፍቅር ይዞች ለጥበብ ፍቅር ያዘው ሰውን ሲገባ ባገኝም ባላገኝም ብሎ ነው የሚኖረው። ከእሱ ጋር በአብዛኛው እንግዲህ አንዳንዶቹ ይገባሉ፣ ግን ግራጁዌት አድርገውም አልቀጥሉበትም። እኔ ቀጣል በጥሩ ሁኔታ ከወንዶች የመጀመሪያዋ ሴት ነኝ። እኔ ነኝ እንግዲህ ብዙ ጊዜ ከወንዶቹ ጋር ግጥም ሲነበብ ምንልካደራሽ ዛለኝ ክሬቲቭ አስ ሴንተር እነ ገብረክርስቶስ፣ እነ በዓሉ ግርማ፣ ነጋሽ ፀጋይ፣ ገብረመድህን ምናምን የሚሰበሰቡበት ነበረና ማድነቅ ግጥም ማድነቅ ሙዚቃ መውደድ ይሄ ሁሉ ያለበት ኤሪያ በመሆኑ እኔ ነኝ ብዙ እዛ እነሱ ጋር የነበርኩት ማለት ነው። አሁን ሴት ሆነሽ ሰዐሊ መሆንሽ በማህበረሰቡ ወይም አካባቢሽ ባሉ ሰዎች ምንድን ነበር የሚያመጣብሽ? ቅሬታ ነበር ወይስ? በዛን ጊዜ ከሚገርምሽ መስጧት እኔ ሰው ቅሪ በለው ምንም ትዛይ አይታወቀኝም። ይሄ የወንድ ስራ ነው ምን ልታደረግ ምናምን ሲልኝ፣ የወንድና ሴት የሚባል ትምህርትና ስራ የለም ሴትም ትችላለች ምናምን ብዬ በድፍረት በልጅነት ነው በድፍረት የምናገረው። አይሰማኝም ነበር አላውቅም ነበረ መስራት ከሱ ጋር ቢቸግረኝ ነበር ምናልባት ወጣ ነበረ። ስዕሎችሽ ከምንድን ነው የሚመደቡት? ሴሚ አብስትራክትም ናቸው። በአብዛኛው ስራዎች አብስትራክትም ይሆናሉ። ሪያሊስቲክም በጣም እችላለሁ፣ እውነተኛ እይታ መቅሰም እችላለሁ፣ የቀለሞች ሚዛን መጠበቅም እችላለሁ። አብስትራክት ደግሞ የኖርክበት ወደው ስለሆነ ሶስተኛ ደረጃ ነው እሱ የመጨረሻው ደረጃ መሆን ይችላል የሚመደበው። እኔ የራሴ ስዕሎች ሁሉንም እችላለሁ። ለወጣት ሴት ሰዓሊያን ከአንቺ የስራና የህይወት ተሞክሮ ምን ትመክሪያቸዋለች? እንዲጎብዙ ብዙ ነው የምነግራቸው። ብዙ ጊዜ ብዙ ፈተና ሊኖር ይችላል። ሴት ራሷን መቻል ግዴታ አለባት። ኮምፕሌን ማድረግ አይቻልም ነው የምላቸው። መበርታት ብቻ ነው የሚያስፈልጋቸው። ተስፋ አለመቁረጥ ነው። ሀቀኛ ሀቀኝነትን ይወዳል ጥበብ፣ ሰላምን ይወዳል እና መስራት አለባቸው። ደግሞ ጎበዞች ጎበዞች አሉ። የሚገርምሽ ነገር ልጅ ወልደው አዝለው የሚመጡ ወደ ስብሰባ አሉ። እና እኔ የምላቸው ሁል ጊዜ ትዕግስት፣ በትዕግስት ጥረት ነው ዋናው ነገር። ይህን ነው የምመክራቸው። እነሱም ጎበዞች ናቸው። ከኛ ጋር ላደረገችው አጭር ቆይታ ደስታ ሀጎስን እናመሰግናለን።